አዲስ አበባን ጨምሮ በሌሎች ዋና ዋና የኢትዮጵያ ከተሞች እያጋጠመ ያለውን የኤሌክትሪክ መቆራረጥ ነዋሪዎችን እያማረረ ነው። በተለይ የአዲስ አበባ ከተማ ነዋሪዎች ለዲደብሊው እንደተናገሩት የኤሌክትሪክ መቆራረጡ በዕለታዊ ስራቸው ላይ እንቅፋት እየፈጠረ ነው። ወጣት ክብር አለም ይባላል። በብረታብረት ብየዳ ስራ ላይ ተሰማርቶ ኑሮውን ይመራል። የሰሞኑ መብራት መቆራረጥ በስራው ላይ እያደረሰ ያለውን እንቅፋት እንዲህ ነበር በምሬት የገለጸልን። በጣም ይጠፋል። በጣም ይቆራረጣል በዚህ አጋጣሚ በአንተ ብዙ ችግር የደረሰብን ነው። አንደኛ ከክስተመር ጋር እንጋጫለን፣ ሁለተኛ ማግኘት ያለብን ገቢ ሳናገኝ ነው የምንቀረው። ምክንያቱም ያው ኮንትራት ሰራተኞች ነው፣ በሙያ ነው የምንሰራው። መብራት ባለበት ሰዓት ካልተሰራ እንደገና ችግር ውስጥ ነው የምንገባው፣ ወይም ሙያ እንቀይራለን። በቃ ከዚህ ወጥተን ሌላ ቦታ ነው የምንሄደው፣ ወደ አላስፈላጊ ቦታ ነው ይሆን ይችላል። ስራ ባለን ሰዓት ግን እዚያው ተጠምደን በስራችን አሪፍ ገቢ የሚያገኘ ነበር የምንሰራው። አሁን ግን የመብራት ችግር ምንም ምንም በቃ ምንም ማለትም ይቻላል። መሰረት አልቻለን። ማሽን አውጣልን፣ ማሽን አስገባልን። ከዛ ውጭ ምንም ምንሰራው ስራ የለም። ከዛም በላይ እንደገና ቀጣይነት ስራችን ራሱ የተበላሸ ነው። ከስተመር እዚህ መጡ፣ መብራት በጠፋ ሰዓት ከእኛ ጋር ይጋጫል። ስራው ወደ ሌላ ቦታ ያዙት ይላል። የእኛ የስራ እድል እየቀነሰ ይላል። በጣም አስቸጋሪ ሁኔታ ውስጥ ያለ ነው። ደግሞ ከጠፋም አይመጣም በቃ ትልቁ ችግር ቶሎ አለመምጣቱ ነው። ከዛ ስራው ይንዛዛል። አሁን ውጭ የምታያቸው ስራዎች መገጠም የቀራቸው ስራዎች ናቸው። መብራት ባለመኖሩ የተነሳ እዚህ ቆመዋል። ኑሮ በጣም ይከብዳል። እኛ ላይ ነው ያለው። አንድ ቀን ስራ መፍታት ብዙ ነገር ነው የሚያጎድብልኛ። በቤት ክረብት በቤተሰብ ማስተዳደር ጉዳይ ሊሆን ይችላል ብዙ ችግር የሚያጋጥመን ምክንያቱም በቃ እኛ መብራት ካለ ድረስ ብቻ ነው መስራት የምንችለው። ስለዚህ የሚመለከተው አካል አንድ ብሎ ለዚህ መፍትሄ እንዳያመጣልን ነው፣ እባካችሁ እባካችሁ ነው። ሌላው አቶ ዘነበ ሽመልስ የተባሉ የአዲስ አበባ ነዋሪም እንዲህ ነበር ያለሆን። ደግሞ ሲጠፋ በተከታታይ ነው የሚጠፋው። ጠፍቶ ደግሞ ወዲያው አይመጣም። ሁለት ቀን ሶስት ቀን ቆይቶ ነው የሚመጣው። አጠቃላይ ነው አሁን እዚህ አካባቢ የጠፋው ማለት ነው። እና ለሚመለከተው አካል የሚደረገው ነገር ያርግልናል መብራት በየጊዜው እንዲመጣልን ስራችንም ያው ስራ ፈታ ሰራተኞቹ ሁሉ ወጣት ብዙነሽ ለስላሳና ቢራ በመሸጥ ኑሯን ትመራለች። የኤሌክትሪክ መቆራረጡ በእለታዊ ስራዋ ላይ ያደረሰባትን ተጽዕኖ እንዲህ አጫውተናለች። ለምሳሌ ለስላሳ ማቀዝቀዝና መሸጥ አትችልም። ቢራዎች ፍሪጅ ውስጥ ይኖራሉ። ማብራት ረጅም ሰዓት ከጠፋ እነዛ ቢራዎች ይተነፍሳሉ። ከዛ ምንድነው የሚሆነው? ኪሳራ ነው የሚሆነው እና እነዚህ ነገሮች ከእንደገና ፋብሪካ ላይም ደግሞ ስትጠየቅ ማብራት ከሌለ ስራ መስራት ስለማይችሉ ምርት የለም ይባላል። በአሉሚኒየም ስራዎች ላይ የተሰማሩት አቶ ይድነቃቸው ደግሞ ተከታዩን ብለውናል። የተወሰነ አንድ ሰዓት ሰርተን ከሆነ 11ዱ ሰዓት ጠፍቶ ነው የምናገኘው። በዛው በመሀል ደግሞ መቶም እንደገና የሚያቃጥሉብን ነገሮች የማሽነሪዎች ምናምን ሁሉ ይቃጠሉብናል። በዛ ላይ የተለያዩ የግብሮችም ክፍያ ምናምን ነገር ከዚሁ ጋር ተዳምሮ ነው የሚመጣብናል። በቃ የኤሌክትሪክ ፓወር ለመላ አፍሪካ ይበቃል የተባለ በሚስተካከልበት መንገድ ካለ ሰው አንድ ላይ ኦርጋናይዝድ ሆኑ ቢያስተካክሉን መልካም ነው። ላለሁኝ እኔ ለሰራተኛ ደሞዝ ከፍላለሁ፣ የቤት ክራይ እከፍላለሁኝ፣ ለመብራትም እከፍላለሁኝ፣ ግብር እከፍላለሁኝ። ይህን ይህን ሁሉ ነገር ተደምሮ የመብራት ካላገኘን ምንድን ነው ፋይዳው ብለን እናስባለን። እስከ መቼ ነው በጉዳይ ላይ የሚመለከታቸው። የመብራት ኃይል የህዝብ ግንኙነት ኃላፊን ለማነጋገር ሞክረን ነበረ። ስብሰባ ላይ መሆናቸውን ተነገረን። መልሰን መላልሰን ብንደውል ስልካቸው ስለተዘጋ ሀሳባቸውን ማካተት አልቻልንም። ለዲ ደብልዩ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም